The Voice of America. የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ፓርቲ ከሕግ አግባብ ውጪ የሕዝብ ተቀባይነትን ለማግኘት ያደርገዋል ያለውን ሩጫ በአስቸኳይ እንዲያቆም ጠየቀ። በደቡብ ክልል የተነሱ ጥያቄዎችን ለመመለስ ያዘጋጀው የአወቃቀር ዘዴም የተሳሳተ አካሄድ ነው አለ። መለስካቸው አመሃ ዝርዝሩን ያስደምጠናል። ኢዜማ ይፋ ያደረገው መግለጫ እንደሚያመለክተው በደቡብ ክልል በአሁኑ ወቅት በተለያየ መልኩ የሚቀርቡ ጥያቄዎች ራስን በራስ የማስተዳደር ጥያቄዎች ናቸው። ፓርቲው ለእነዚህ ጥያቄዎች ድጋፉን ገልጾ ከህብረተሰቡ ለሚነሱ ጥያቄዎች ቀጥተኛና ዘላቂ መፍትሔ መስጠት ሲገባ ጊዜያዊና የህዝቡን ጥያቄ የማይፈቱ አማራጮችን በማቅረብ የህዝብን እውነተኛ የፍትህና የዲሞክራሲ ጥያቄዎችን ማፈን ተገቢ አይደለም ይላል። የፓርቲው መግለጫ አክሎም ገዢውን ብልጽግና ፓርቲ በህገ ወጥ መንገድ የህዝብ ተቀባይነትን ለማግኘት እየሰራ እንደሆነም ይከሳል። ይህን እንዲያብራሩ የኢዜማን ሊቀመንበር አቶ የሸዋስ አሰፋን ቪኦኤ ጠይቋቸዋል። በደቡብ ክልል በተለያዩ ዞን የወረዳና የተለያዩ የመንግስት መዋቅር ያሉ ሰዎች የገዢው ፓርቲ አካል የነበሩ ከዚህ በፊት ሲያስሩ ሲገርፉ የነበሩ ሰዎች ናቸው። አሁን ተርማቸው ሊያልቅ ከትዕግስት ወር ያነሱ ጊዜ ነው የቀራቸው ከዚህ በፊት ያላነሱትን ነገር ብሔር ተቆርቋሪ በመምሰል በመቶ ፐርሰንቱ ድምፅ ወስነናል፣ ወረዳ እንዲሆን እሱን እንዲሆን እያሉ እነሱ ናቸው እየገቡ ያሉ። ይህ ህዝቡ አብሮ ነው የኖረው፣ ወደ ፊትም አብሮ ነው የሚኖረው። በፍጹም በፓርቲዎች ደረጃ ወይም በቡድኖች ደረጃ ያንበድ አይደለም በየትኛውም አካባቢ ያለ ህዝብ። ስለዚህ እነዚህ በትግል የወረዱ እውነት ለመናገር በህዝቡ ትግል ትክክል አይደላቸውም ተብለው ከሁለት ዓመት በፊት በህዝብ የተሸነፉ ኃይሎች ናቸው። ልክ እንደ ክልል አድራጊ ዞን አድራጊ ወረዳ አድራጊ የተመረጡ ሰዎች ሳይሆኑ በትክክል የተመረጠ ሰው ነው። ይህን ማሰልጠን የሚል ብለት ነው ያለን አቶ ይሸዋስ። ፓርቲያቸው በአሁኑ ጊዜ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የተነሱትን የአስተዳደር አደረጃጀት ጥያቄዎች እንዴት እንደሚመለከታቸውም በዝርዝር አስረድተዋል። በመጀመሪያ ደረጃ እነዚህ ጥያቄዎች በዚህ ልዩ ወቅት ለመፍታት የሚካሄድበትን መንገድ ትክክል አይደለም የሚል አቋም ፓርቲያቸው ያራምዳል። በመሰረቱ እኛ የኢትዮጵያ ውስጥ የተፈጠረው የክልል del Vidal, bueno, pero pues le item... sí. muy bien, በኢዜማ እምነት አሁን በስልጣን ላይ ያለው መንግስታዊ አስተዳደር በፌዴሬሽን ምክር ቤቱ የስልጣን ጊዜውን ያራዘመ ቢሆንም በመሰረቱ ዘላቂ ውጤት ያላቸውን ተግባራት ማከናወን የለበትም። የ2012ን አገር አቀፍ ምርጫ ለማካሄድ እንደማይቻል ታምኖ ሕጋዊ መፍትሔ ሲፈለግ ኢዜማ ያቀረበው መፍትሔም በስልጣን ላይ ላለው መንግስት ገደቦች በማዘጋጀትና ከአንድ ዓመት የማይበልጥ ጊዜ በመስጠት ዴሞክራሲያዊ ምርጫ እንዲካሄድ እንደነበረ ያስታውሳል። አሁን በደቡብ ክልል ገዢው ፓርቲ የሚያደርገው ግን ከዚህ የዘለለና የመብት ሰጭነትና ነሽነትን ፍላጎት የሚያሳይ ነው ብለዋል። እንደሚታወቀው መንግስት የተመረጠበት ጊዜ አልቆ የሽግግሩ ጊዜ እንዳለ ታሳቢ ያደርገን ስልጣኑን በፌዴሬሽን ምክር ቤት ምንድን አስረዝሞ ነው ያለው እና በሚያስረዝምበት ጊዜ ከዚህ በፊት በነበረን መግለጫ ሁለት ነገር፣ አንደኛ ጊዜው መወሰን አለበት፣ ሁለተኛ ደግሞ የሚሰራቸው ስራዎች በቀጣዩ መንግስት ላይ ተጽዕኖ የማያሳድሩ መሆን አለባቸው። በሌላ አነጋገር የተገደበ ስልጣን ነው ሊኖረ ከአንድ ጊዜያቸው ያለቁ የዞን ቤት አባላት፣ የወረዳ ምክር ቤት አባላት፣ ሌላ ክልል እንዲዋቀር እንደዚህ በመሳሰሉ ነገሮችን ለማድረግ የሚገፉት አካሄድ የህዝብን ፈቃድ ያልጠየቀና ዝም ብሎ በነሱ በፓርቲ ስሜት ብቻ ስለሆነ ለዚህ ዋናው ተጠያቂ ገዢው ፓርቲ እና በዚያ አካባቢ ያሉ ካድሬዎች ናቸው። ይህንን አስቸኳይ ማቁም አለባቸው። የህዝብ ፈቃድ መጀመሪያ መጠየቅ አለበት የሚል የእኛም ነው የኢዜማ መግለጫ። በመጨረሻም ገዢው ፓርቲ ይህን ድርጊቱን ቀጥሎ በዚህም ምክንያት በሰው ህይወትና ንብረት ላይ ለሚደርስ እያንዳንዱ ጉዳት ቀጥተኛ ተጠያቂ በራሱ ተነሳሽነት ጉዳዩን እየገፋ ያለው ገዢ ፓርቲ እንደሚሆን ያሳስባል። መግለጫው ላነሳው ጥያቄና ክስ ከገዢው ፓርቲ ወገን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ